The voice of a man የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ኦብነግ በጋራ ለመስራት በዛሬው ዕለት አስመራ ላይ በመርህ ደረጃ ተስማምተናል ብለዋል። ዘጋቢያችን ብርሃነ በረህ ከአስመራ ተከታዩን ልኳል። የኦጋዴን ብሔራዊ ነጻ አውጪ ግንባር የትጥቅ ትግሉን አቋርጦ ወደ ኢትዮጵያ በመግባት በሰላማዊ መንገድ ትግሩን ለመቀጠል ነው ስምምነት ላይ የደረሰው። የኢትዮጵያ የመንግስት ልዑካን ቡድንን መርተው የመጡት የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስተር አቶ አህመድ ሽዴ በሰጡት ጋዜጣዊ መግለጫ መንግስትና ኦብነግ አጠቃላይ በሶማሊያ ክልልና በአገሪቱ ጉዳዮች ላይ በጋራ ለመስራት እንደተስማሙና ይህ ስምምነትም ከኢትዮጵያ ባለፈ ለአፍሪካ ቀንድ ሰላም ትልቅ አስተዋጽኦ እንዳለው ገልጸዋል። በዚህ ውት ኦንለፍ ወደ ሀገር ውስጥ ገብቶ በሰላማዊ መልኩ እንዲንቀሳቀስ አጠቃላይ ስለ ክልሉ ያለው ፖለቲካ ጉዳይ ለፖለቲካ ዓላማቸው በሰላማዊና በህገ መንግስታዊ መልኩ ለመንቀሳቀስ በመርህ ደረጃ ከስምምነት ደርሰናል። በቀጣዩም ስምምነትን ቋጭተን ወደ ሀገር ቤት ውስጥ ትልቅ አቀባበል ተደርጎላቸው ገብተው በሀገር ውስጥ የሚንቀሳቀሱ ይሆናል። በክልላዊ ጉዳዮች በጋራ እንሰራለን፣ በሀገራዊ ጉዳዮች በጋራ እንሰራለን። አጠቃላይ ደግሞ በቀጠናው ትስስር ላይ በጋራ ለመስራት ተስማምተናል። በዛሬው ዕለት የተደረገው ውይይት እጅግ በጣም ታሪካዊ ነው። የሶማሌን ክልል ሰላም፣ የኢትዮጵያን ሰላም እንዲሁም የምስራቅ አፍሪካን ትስስር የበለጠ የሚያጠናክር ታሪካዊ ስምምነት የተደረገበት ነው ማለት ይቻላል። የኦብነግ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ጸሐፊ አቶ ሐሰን አብዱላሂ በበኩላቸው በኢትዮጵያ በተገኘው አዲስ የፖለቲካ ለውጥ የበኩላቸውን ተሳትፎና ድርሻቸውን ለመወጣት ወደ አገር ቤት ለመግባት እንደተስማሙ ከገለጹ በኋላ ሁሉም የኢትዮጵያ ሕዝብ መቻቻልን በማዳበር በአንድነት እንዲሰራም መልእክታቸውን አስተላልፈዋል። በኦጋዴ ሌላ አመታት የነበረውን ችግር የጋራ መፍትሄ ለማግኘት ተነጋግረንበት የተለያዩ ሰሪዎችን ደርሰን የጋራ ተገኝቶለት ወደፊቱን ተቻችለን ዲሞክራሲ መንገድ ተሳትፈን በኢትዮጵያ የተገኘውን አዲሱ የፖለቲካ ሁኔታ ተሳትፎ እና አስተዋጽኦ ለማበራከት ዝግጁ መሆናችን ተነግረን ብዙ ውሳኔዎችን አሳልፈን በቀጣዩ ሁኔታዎቹን በጥሞና መመልከት ያስፈልጋል ማለት ነው። የምናስተላልፈው መልዕክት ሁሉም የኢትዮጵያ ሕዝብ አንድ ላይ መጥተው የጋራ መፍትሄ እንዲገኝላቸው የነበሩትን ችግሮችን የመቻቻል ባህርን አዳብረን ያው አንድ ላይ ለወደፊቱ የምንጓዝበት መንገድ መፍጠር መቻል አለብን። የሱማሌ ክልል ተጠባባቂ ፕሬዝዳንት አቶ መሐመድ ዑመር በበኩላቸው የሶማሌ ሕዝብ ችግር ለረጅም ዓመታት ያስቆጠረ በመሆኑ በተለያዩ ጊዜያት ረጃጅም የትጥቅ ትግሎች ሲካሄዱ እንደነበሩ ከጠቀሱ በኋላ የዛሬው ስምምነት የትግሉ ውጤት እንደመሆኑ መጠን የሶማሌ ህዝብ እጅ ለእጅ ተያይዞ በጋራ ለመብቱ መስራት የሚያስችለው አዲስ ምዕራፍ እንደሆነም አስረድተዋል። ሁሉም የሶማሌ ህዝብ በጋራ እጅ ለእጅ ተያይዞ እስካሁን ያልተሟሉላቸውን መብቶች እንዲጎናጸፉ ለማስቻል አዲስ ምዕራፍ ተከፍቷል ብለን ስለምናምን የዛሬው ውይይት ታሪካዊ ነበር። ጣይ መቋጨት ያለባቸው አንዳንድ ጉዳዮች ሊኖሩ ይችላሉ። በአጠቃላይ ግን በመርህ ደረጃ ምን አይነት አቅጣጫ መከተል አለብን በምንለው ተስማምተናል። የቀሩትን ጉዳዮች አብረን እንጨርሳለን የሚል ከፍተኛ ተስፋ ነው ያለን። አምስት አባላትን የያዘው የኢትዮጵያ መንግስት የልኡካን ቡድን የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትርና የኢትዮጵያ የሶማሌ ክልላዊ መንግስት ኢሱዴፓ ሊቀመንበር አቶ አህመድ ሸዴ፣ የሶማሌ ክልል ተጠባባቂ ፕሬዝደንት አቶ ሙስጠፋ ዑመር የያዘ ሲሆን በኦብነግ ሊቀመንበር አድሚራል መሐመድ ዑስማን የተመራው የልኡካን ቡድን ደግሞ ስምንት የስርዓት አስፈጻሚ ኮሚቴ አባላትን የያዘ ነው። በኦብነግ ለሰላሳ ዓመታት የትጥቅ ትግል ሲያካሄድ ቆይቷል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ